አፍጋኒስታንን ለቆ በመውጣቱ ቀውስ አስተዳደራቸው ክፉኛ እየተተቸ የሚገኘው ፕሬዚዳንት ጆ ባይደን ትላንት ማክሰኞ ለአሜሪካ ሕዝብ ባሰሙት ንግግራቸው ረጅሙ ጦርነት እንዲያበቃ ያደረጉበትን መንገድ ተከላክለዋል። የቪኦኤ የዋይት ሀውስ ዘጋቢ ፓትሲ ውዳስፏራ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። የዩናይትድ ስቴትስ ወታደሮች አፍጋኒስታንን ለቆ የመውጣቱን ሂደት ተከትሎ የመጨረሻዋ አውሮፕላን ለቃ ስትወጣ የታሊባን ኃይሎች በካቡል ጎዳናዎች ላይ ደስታቸውን ገልጸዋል። ትናንት ማክሰኞ ደግሞ የዩናይትድ ስቴትስ የጦር ኃይሎች ዋና አዛዥ ፕሬዝደንት ባይደን ረዥሙ የአፍጋኒስታን ጦርነት ማብቃቱን አስታውቀዋል። ይህ ይህን ማለቂያ የሌለውን ጦርነት አላራዝምም። የመውጣቱንም ሂደት ለሁልጊዜ ሳራዝም አልቆይም። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ከዚህ በፊት ሀያ አመታትን የፈጀውና አራት ፕሬዝደንቶችን ያስተናገደው ረዥሙ የአፍጋኒስታን ጦርነት ማብቃት ያለበት መሆኑን የሰጡትን ምክንያት በድጋሚ አሰምተዋል። የተተወልን ጥቂት ነገሮችን ብቻ መወሰን ብንችል ነበር ያለፈው አስተዳደር በገባው ቃል መሰረት አፍጋንስታንን ለቀን መውጣት ነበረብን፣ ወይም ከዚያው አንወጣም ብለን እንደገና ተመልሰን ሌሎች በአስር ሺዎች የሚቆጠሩ ወታደሮችን ወደ ጦርነቱ መላክ ነበረብን። የነበረን ብቸኛ ምርጫ መውጣት ወይም በዚያው መግፋት ነበር። ባለፈው ሳምንት የአይሲስ ኬ ወይም የኮራሳን መረብ ተብሎ የሚታወቀው በማዕከላዊና ደቡብ ኤዥያ የሚንቀሳቀሰው ታጣቂ ቡድን አባል የሆነ አንድ አጥፍቶ ጠፊ ባደረሰው የቦምብ ፍንዳታ 13 አሜሪካውያንና ወታደሮችን 150 የአፍጋኒስታን ዜጎችን መግደሉ ይታወቃል። ይህም ለቆ በመውጣቱ ሂደት ላይ ከፍተኛ ትችትን ቀስቅሰዋል። አንዳንድ ተንታኞች ግን ይህ የአፍጋኒስታኑ ተልዕኮ አሁን እንዲያበቃ በማድረጋቸው ባይደን ትክክለኛ ውሳኔ ወስነዋል ይላሉ። ካውንስል ኦን ፎሬን ፖሊሲ ከሚል ተቋም ቻርልስ ኩፓቻን እንዲህ ይላሉ እየቆየ ሲሄድ ከዚህ መውጣት ልክ ከቪትናም እንደመውጣት እየመሰለ ይመጣል። በአጭር ጊዜ ውስጥ ሲታይ ይጎዳ ይሆናል። ለረዥም ጊዜው ግን ቅድሚያ ሊሰጣቸው የሚገቡ ስትራቴጂያዊ ጉዳዮች እንዲኖሩ የዩናይት ስቴትስን የውጭ ፖሊሲ ትኩረት ለማስተካከልና መዋለ ንዋያችንን ከውጭው ሀገር ይልቅ በአገር ውስጥ ያለው ኢኮኖሚ ላይ ለመዋል ይጠቅማል። የታሊባንን አገዛዝ በመፍራት ወደ አውሮፕላን ማረፊያዎች ይጣደፉና ይጎርፉ የነበሩ ሰዎች የአወጣጡ ሂደት በብዙ ቀውሶች የተሞላ መሆኑን አሳይተዋል። ፕሬዚደንት ባይደን ግን የአወጣጥ እቅዳቸውን ስኬት በመግለጽ ተከላክለዋል። የትኛውም ሀገር በታሪክ እንዲህ ያለ ነገር አልሰራም። ይህን ለማድረግ አቅሙና ፍላጎቱ ያላት ብቸኛው አገር ዩናይት ስቴትስ ብቻ ናት። ስለሆነም ዛሬ ያደረግነው እሱን ነው። የዚህ ተልዕኮ እጅግ የተሳካ መሆን የሚደነቅ ክህሎት እናም የዩናይትድ ስቴትስን ሰራዊት ራስን አሳልፎ የመስጠት ጀግንነት እንዲሁም በዲፕሎማቶቻችንና በመረጃ ባለሙያዎቻችን ስራ የተነሳ ነው። የባይደን አስተዳደር አሜሪካውያን መሆናቸውን የተናገሩ ወደ ሁለት መቶ የሚጠጉ መውጣት የሚፈልጉ ሰዎች በአፍጋኒስታን እንደሚገኙ ተናግሯል። ተቺዎች ደግሞ አሜሪካውያንን የረዱ በሺዎች የሚቆጠሩ የአፍጋን ዜጎች ወደ ኋላ የተተዉ መሆናቸውና ታሊባኖች ሊበቀሏቸው ይችላሉ የሚል ስጋት ያላቸው መሆኑን ይገልጻሉ። በአፍጋኒስታን የቀድሞ የኔቶ ምክትል ተወካይ የነበሩት ማርክ ሮቢንሰን እንዲህ ይላሉ። ሰዎችን በማስወጣቱ ሂደት ቅድሚያ የሚሰጣቸው የትኞቹ እንደሆኑ የሚያሳይ አንድ ወጥ ፖሊሲ አልነበረም። አንድ ጊዜ የውጭ ጉዳይ ሚኒስቴር የሰብዓዊ ድርጅቶችና ግለሰቦች አውቶቡሶችን ሞልተው በቡድን እንዲመጡና ሰዎችም ወደዚያ እንዲያመሩ ይመክራል። በሌላ ጊዜ ደግሞ የዩናይት ስቴትስን ፓስፖርት ወይም ግሪን ካርድ የያዙትን ብቻ እንደሆነ ይናገራል። የዋይት ሀውስ ቃል አቀባይ ጀንሳኪም ከቪኦኤ ሪፖርተር ለቀረበላቸው ጥያቄ በሰጡት ምላሽ የተባሉትን ክሶች አስተባብለዋል። ስለ ዘረዘርካቸው ነገሮች የማረጋግጥልህ ነገር የለም። ልነግርህ የምችለው ግን በግምት አንድ መቶ አስራ ሰባት ሺህ የሚሆኑ አብዛኞቹ የአሜሪካዊ ዜግነት የሌላቸው አፍጋኖች ከሀገር የወጡ መሆኑን ነው። ያን ያክል ቁጥር ያላቸውን ሰዎች በአይሮፕላን ማውጣት እስከዛሬ በዩናይትድ ስቴትስ ትልቁ ታሪክ ፕሬዝደንት ፕሬዚደንት ባይደን የአፍጋኒስታን ጦርነትን ማብቃት ተከትሎ ካአሁን በኋላ ያለው የዩናይትድ ስቴትስ ፖሊሲ በአሜሪካ ጥቅም ላይ እና የአሜሪካንን ሕዝብ ደህንነት በመጠበቅ ላይ የተመሰረተ እንደሚሆን ተናግረዋል።